ታላቁ የኢትዮጵያ ህዳሴ ግድብ በመጪው የኢትዮጵያ ዓመት ኃይል ማመንጨት እንደሚጀምር የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ አስታወቁ። ሚኒስትሩ ከአሜሪካ ድምጽ ጋር ባካሄዱት ቃለ ምልልስ በአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካ ፕሬዚዳንት ሲርሊ ራማፓሳ አመቻችነት በኢትዮጵያ በሱዳንና በግብጽ መሪዎች መካከል ትናንት በኢንተርኔት የቪዲዮ ግንኙነት የተካሄደው ስብሰባ የተሳካ እንደነበር አሉ አመልክተው በቴክኒክና በህግ ጉዳዮች ላይ የሚደራደሩት የሀገሮቹ ባለሙያዎች በአንድ ሳምንት ወይም ከዚያ ብዙ ባልራቅ ጊዜ እንደሚገናኙና በቀሪ ነጥቦች ላይ ስምምነት ላይ ለመድረስ እንዲሰሩ መሪዎቹ መመሪያ ማስተላለፋቸውን ገልጸዋል። ሚኒስትሩ አክለውም ህዳሴ ግድብ ለዚህ አንድ አመት እንዲስታቅዶ የነበረውን ውሃ ባለፉት ሁለት ሳምንታት ውስጥ መያዙንና ግድቡን አልፎ መፍሰስ መጀመሩን ውሃውን የመሙላቱ ስራም ይፋ መሆኑን ተናግረዋል። ሚኒስትሩ አክለውም ህዳሴ ግድብ ለዚህ አመት እንዲስታቅሮ የነበረውን ውሃ ባለፉት ሁለት ሳምንታት ውስጥ መያዙን እና ግድቡን አልፎ መፍሰስ መጀመሩን ውሃውን የመሙላቱም ስራ ይፋ መሆኑን ተናግረዋል ዶክተር ስለሺ በቀለን ያነጋገራቸው ሰለሞን አባተ ነው ሙሉ ቃለ ምልልስ ቀጥሎ ይቀርባል ክቡር ዶክተር ስለሺ በቀለ የኢትዮጵያ የውሃ መስኖና ኤሌክትሪክ ሀይል ሚኒስትር በቅድሚያ ጤና ይስጥልኝ ጤና ይስጥልኝ ሰለሞን እንዴት ዋልክ? እግዚአብሔር ይመስገን። እስቲ ወደዚህ ወደ ትናንትናው የመሪዎች ስብሰባ ከሱ ልጀምርና ምን ላይ ደረሳችሁ? በምን መንፈስ ነበር ይሄ ስብሰባ የተካሄደው? ስብሰባው በጥሩ ሁኔታ ነው የተካሄደው። ያው የደቡብ አፍሪካው ፕሬዚዳንት የወቅቱ የአፍሪካ ህብረት ሊቀመንበር ነበሩ ስብሰባውን የጠሩት። ያው ቀደም ብሎ በተያዘው መርሃ ግብር መሰረት ከሁለት ሳምንት የቴክኒካል ና የህግ ማዕቀፍ ድርድሮች ስራ በኋላ ሪፖርት እንዲደረግ በተሰጠው አቅጣጫ መሰረት የአፍሪካ ቢሮ ሀላፊዎች የየሀገራቱ ፕሬዚዳንቶች ማለት ነው የማሊ የደቡብ አፍሪካ የኮንጎ ዲሞክራቲክ ሪፐብሊክ የኬንያ ግብፅ ናቸው አምስቱ የቢሮ አባላት የወቅቱ ከነሱ ጋር የኢትዮጵያ ጠቅላይ ሚኒስትር እና የሱዳን ጠቅላይ ሚኒስትር የተሰበሰቡበት ነው እና በአጠቃላይ እስካሁን ከነሱ ዳይሬክሽን በኋላ የተደረጉትን ውጤቶች የመገምገምና ብዙ ነገሮች ተፈጥተዋል። ነገር ግን የሚቀሩ ጥቂት የቴክኒክና ወሳኝ የሆኑ የሕግ ጉዳዮች ነበሩና እነሱ ላይ እንዴት መሄድ እንደሚቻል ወደፊት የሚያመላክቱ አቅጣጫዎች ናቸው ይሰጥል ከዚህ ውስጥ ለምሳሌ በግድቡ የውሃ ሞላል ጉዳይ ላይ በአጭር ጊዜ ውስጥ በሁሉም ደረጃ የሚደረገው ሙሌት እንደገና አጭር ውይይት ተደርጎ እንዲጠናቀቅና በእሱ ላይ ስምምነት እንዲደረስ አንዱ የመጀመሪያ አቅጣጫ ነው። ሁለተኛው ደግሞ ዘለቄታዊ የሚሆነው የወደፊት የውሃ አጠቃቀም እና የውሃ ክፍፍልም ቢሆን ሌሎች አማራጭ መንገዶች እንዲታዩ ሁለተኛው ውሳኔ ነው። ያን ደግሞ በተከታታይ በሚደረጉ የወደፊት ድርድሮች እንዲፈቱ የሚለው ክቡር ሚኒስትር፣ በእነዚህ ጉዳዮች ላይ ከዚህ በፊትም በተደጋጋሚ ንግግሮች ሲደረግ ነበረ። በውሃም ሞላል ጉዳይ ላይ በሕግ ጉዳዮች ላይ አቃፊ የሆነ ሕግ ወይም ገዥ የሆነ ሕግ የሚወጣበት ጉዳይ ላይ እና ምንድን ነው የተለየ ተስፋ የሰጣችሁ ታዲያ? በዚህ ጊዜ ይሄ በሁለት ከፍሎ የማየትና አሁን ለጊዜው በጣም አስፈላጊ የሆነ የውሃ ሙሌት ጉዳይ ሙሉ በሙሉ ስምምን ላይ እንዲደረስ ምክንያቱም ሙሌትን በተመለከተ ብዙ የሚያጨቃጭቅ ከዛ ጋር የተያያዘ የሕግ ጉዳይ ስለሌለ ነው። ኦፕሬሽን ላይ በሚመጣበት ጊዜ ግን ከዛ ጋር የተያያዙ የወደፊት የውሃ አጠቃቀምን በተለይ ለላይኛው ተፋሰስ ለኢትዮጵያ ችግር ላይ ሊከብ የሚችሉ የሕግ አንቀጾች ስላሉ በሁለቱም ዳውን ሲስቴም ባሉት አፕ ሲስቴም ባሉትም ስታይ የላኛው ተፋሰስ እና የታኛው ተፋሰስ ጋር ሁሉም ወደ ራሱ በኩል እንዲያጋድል ስለሚፈልግ መግባባት አልተቻለም ነበር። እና በመጨረሻ እሱ ተለይቶ በቀጣይ ረዘም ባለ ድርድርና ኮምፕሪሄንሲቭ በሆነ መንገድ ይታይ፣ ነገር ግን አሁን ለግድቡ ሙሌት የሚያስፈልገው ስምምነት ይጠናቀቅ የሚል ግብጽ፣ ታሪካዊ መብት ከምትለው አቋሟ የመለሳለስ አዝማሚያ ያሳየችበትና ወደ አዲስ ስምምነት የመግባት አዝማሚያ ውስጥ የገባችበት ሁኔታ ተፈጥሯል። በዚህ ስብሰባ ሌላ አማራጭ እኮ የለም። ኢትዮጵያም የተፈጥሮ መፍት አድራት ከግብፅ አይደለም። ውሃ የምትጠይቀው ከራሷ ተፋሰስ ውስጥ ነው፣ ከራሷ ግዛት ውስጥ ነው። ስለዚህ ትክክለኛ ሰላማዊ የሆነው መፍትሄ የሚገኘው ሁሉም የሚያስፈልገውን የልማት ሁኔታ በተገቢ ሁኔታ ተገንዝቦ ያንን በሚያማክል መልኩ ተመጣጣኝ በሆነ ደረጃ ልማት መኖር ሲችል ነው እንጂ አንዱ ዜሮ ሌላው ሙሉውን የሚጠቀምበት አካሄድ እንደማያዋጣ ግልጽ ነው። አዎ ይሄ ከመርህ አኳያ ትክክል ነው። ክቡር ሚኒስትር ከዚህ በፊትም በተደጋጋሚ ሲባል የነበረ ነገር ነው። ነገር ግን አባይ የኢትዮጵያ የራሷ ውሃ አይደለም፣ ዓለም አቀፍ ውሃ ነው። ስለዚህ በዓለም አቀፍ ሕግ መሰረት ነው፣ በነበሩ ውሎች መሰረት ነው መተዳደር ያለብን የሚል አቋም ነው የያዘችው። ነገር ግን ከዚህ አጠቃላይ ግንዛቤ ውጪ በሆነ መንገድ ግብጽ በግልጽ ያሳየችው የአቋም ለውጥ አለ። ይኸውልህ ሰለሞን የነበሩ ሕጎች የሚባሉት በጣም ሰፊ ናቸው። ውሃውን በምታመነጨው ልክ መከፋፈል አለ። በዛ እኮ የስትሄድ ውሃው ሙሉ በሙሉ ለኢትዮጵያ ይሆናል። ወይም ደግሞ ያን ውሃ የሚያመነጭ የተፋሰስ መጠን ደግሞ የምትከፋፈልበት ህግ አለ። ያ ሲሆን የተወሰነ ሰፊ መሬት ያለው ሰፊ ውሃ ሊያገኝ ነው። ወይም ደግሞ ቀድሞ የተጠቀመ የሚል ህግም አለ። ወይም ደግሞ እኩል የመከፋፈል እንደ ህዝብ ብዛት የመሳሰሉት በርካታ አይነት ዶክትሪኖች አሉ፣ ወይም ህጎች ለአንተ የሚመቸውን ብቻ ወስደህ ይሄኛው ነው የሚሰራው ማለት አይቻልም። ስለዚህ ሁሉም ህጎችን ማዕከል ያደረገ ኢኩዊተብል ኤንድ ሪዘናብል ዩቲላይዜሽን ዛት ኮዚንግ ሲግኒፊካንት ሃርም የሚለው ይህንን አሁን ያሉኝን፣ ክቡር ሚኒስትር ይቅርታ፣ የተስተካከለና ተመጣጣኝ የሆነ ለሁሉም የጎላ ጉዳት ሳያደርስ በማንም ወገድ ላይ ማለት ነው። በዛ መልክ መከፋፈል ይቻላል። ከዛ ውጭ ግን ከክፍፍሎችም ደግሞ ወንዙ የሚሰጠውን ጥቅም ሽር በማድረግም ወደ ውሃ ክፍፍል ሳይገባ ሊሳካ ይችላል። ኢትዮጵያ ግድቡን በይፋ መሙላት መጀመሯን አላሳወቀችም እስካሁን ድረስ። ግድቡ ግን ውሃ እየያዘ እንደሆነ በግልጽ ታይቷል፣ እርሶም ተናግረዋል ከዚህ በፊት እና የውሃውን አሞላል ሂደት እንዴት ነው አሁን እናንተ የምትመለከቱት ወይም የምትገልጹት? ይፋዊ የሆነ የውሃ አሞላል ስርዓት ነው። አዎ ከዚህ በፊት ገልጸንላቸዋል ያውቁታል። ግን ያው በመሪዎች ድርድር እስካሌት አይደረግ ይሄ ነገር በሚዲያ በምናምን በሚሉት ጉዳይ ብዙ ወደ ሚዲያ ወጥቶ ያን ዲስክሎዝ ማድረግ አስፈላጊ ያልነበረው ነገር ግን ስንሰራበት የነበረው መንገድ ግንባታችንን የመጀመሪያውን ዓመት የውሃ ሙሌት መያዝ የሚያስችለው ደረጃ ላይ ገነባን። ከዛም ወደ ታች የሚያልፈውን ውሃ ሙሉ በሙሉ ሳናቋርጥ ማለት ከልቨርቶችን ሳንዘጋ ውሃውን እያሳለፍን፣ ነገር ግን አሁን ክረምት እንደመሆኑ ወደ ሪዘርቯሩ ወይም ወደ ሀይ የውሃ መጠን ከፍተኛ ስለሆነ ዝናቡም ከፍተኛ ስለሆነ ከሚወጣው በጣም ስለሚበልጥ እየተጠራቀመ ሄዶ ከአምስት መቶ ሜትር ላይ ተነስቶ ተጠራቅሞ አምስት መቶ ስልሳ በላይ አሁን እየገባ ያለው በሙሉ በዛ አምስት መቶ ስልሳ ሜትር በላይ በአናቱ ላይ ፈሱ ይወጣል ማለት ነው። ምን ያህል ውሃ ተጠራቅሟል? አሁን ግድቡ ላይ አራት ነጥብ ዘጠኝ ቢሊዮን ያህል የመጀመሪያ ሙሌት ነው ኪቢክ ሜትር ማለት ነው ቢሊየን ቢሊየን ኪዩቢክ ሜትር ይሄ እንግዲህ አንድ አመት ሙሌታችሁን አጠናቃችኋል በዚህ ጊዜ ውስጥ እስካሁን ባለው ከአሁን በኋላ በስድስት አመት ላይ ነው የምትደራደሩት ማለት ነው ከዚህ በኋላ የቀሪ ሙሌት ጉዳዮችን እናጠናቀቃለን ማለት ነው ሀገር መንታችን መቼ ለመሆኑ ህዳሴ ግድብ ሀይል ማመንጨት ይጀምራል ባላችሁ ቅድ መሰረት ክቡር ሚኒስትር ለከርሞ ለመጪው አመቱ መቼ በትክክል የያዛችሁት የምትገልጹት ጊዜ የለም ስቴፖች አሉት ተርባይን ትተክላለ፣ ጀኔሬተሮች ትተክላለ፣ ቴስት ታደርጋለ፣ ኮሚሽን ታደርጋለ፣ ከዛ በኋላ ወደ ማመንጨት ትገባለ። እነ ሁሉ እቅዶች አሏቸው። ነገር ግን ይሄ ሁሉ በመጪው አመት የሚጠናቀቅ ነው። በ2013 በ2013 ለሁለቱ ተርባይኖች ማለት ነው። በተጓዳኝ ደግሞ የአስራ አንዱ ተርባይኖች የብረት ስራ ይሰራል፣ ተርባይኖች ይተከላሉ። የአስራ አንዱ እንድጠናቀቀ ደግሞ የሁለተኛውን አመት ሙሌት ከተሳካልን እንግዲህ በክረምቱ ላይ የሁለተኛውን አመት ሙሌት እንይዛለን ማለት ነው ሁለቱ ግን ማመንጨት ይጀምራሉ በዚያ ጊዜ ምን ያህል ሀይል ያመነጫሉ ያሉ ስራ ሲጀምሩ ዲዛይን ካፓሲቲያቸው መጠናቸው ወደ ሰባት መቶ ሜጋዋት ነው እያንዳንዳቸው ሶስት ሰባ አምስት ሰባት መቶ ሀምሳ ሜጋዋት ነው ሶስት ሰባ አምስት ሶስት ሰባ አምስት አሁን ወደ ድርድራችሁ እንደምትመለሱ መሪዎች ተስማምተዋል። መቼ ነው የምትመለሱት? እንግዲህ ያሉት በቅርቡ መጪው ሳምንት ሊሆን ይችላል፣ በዚህ ሳምንት መጨረሻ ሊሆን ይችላል። ከአፍሪካን ዩኒየን በሚወጣው ኮሚኒኬ መሰረት እንደገና እንገናኛለን ማለት ነው። ይሄንን ጉዳይ ወደ መሪዎች የወሰዳችሁት በውዝግብ አፈታት ስርዓቱ መሰረት ነው። አንድ እርምጃ ተራምዳችኋል ማለት ነው። አይ ግብፅ ወደ ሴኪዩሪቲ ካውንስል ወስደው ስለነበር እሱን ወደ አፍሪካ በማለፍ ችግሩን በአፍሪካዊ መፍትሄ መፍታ በሚል የሴኩሪቲ ካውንስልም የዲክሌሬሽን ኦፍ ፕሪንስፕል የመርሆች ስምምነታችን መሰረት ኢትዮጵያን በዛ ቦታ ቀርባ በማስረዳታችን በአፍሪካ መታየት የሚችል የልማት ጉዳይ ነው በሚል በተደረሰ የመጀመሪያ ሀሳብ መለዋወጥ መሰረት ነው እንግዲህ ወደዚህ የተመለሰ። አሁን በዚህ ሁኔታ ታዲያ ሙሉ በሙሉ መቼ ይጠናቀቃል? ህዳሴ ግድብ በኢትዮጵያ እቅድ መሰረት ግንባታው በ2015 ሙሉ በሙሉ ይጠናቀቃል። ሙሌቱ ከዚህ አልፎ አንድ ወይ ሁለት ዓመት ሊቀጥል ይችላል። ክቡር ስለ ሺህ በቀለ በጣም ስራ እንዳለቦት ይገባኛል። ስለዚህ ለዛሬ ቀሪ ጥያቄዎቼን ላቆይና በሚቀጥለው ጊዜ መለስባቸዋለሁኝ። ለዛሬ ግን ስለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁኝ። ስለ ደረሳችሁበት ደረጃም እንኳን ደሳላችሁ ላለሁኝ ስለውሃ ሙሌቱም ስለ ንግግሮቹ መግፋትም እግዚአብሔር ይስጠልኝ። አሜን። እንኳን አብሮ ደስ አለን። ለሁሉም ኢትዮጵያውያን እንኳን ደስ አላችሁ በልልኝ።